ጋዜጣ እያነበብ ስጃራ ታጨሳለህ? አዎ፣ አጨሳለሁ። አብዛኛውን ጊዜ ወደ ሆቴል እየሄዱ ቁርስ ይበላሉ? የለም፣ አይበሉም። ምን እያደረገች ገንዘብ ታገኛለች? ውጭ ጉዳይ ሚኒስቴር ውስጥ እየሰራች ገንዘብ ታገኛለች። የት እያረፍን ወደ አሜሪካ መሄድ እንችላለን? በሆቴል ውስጥ እያረፍን መሄድ እንችላለን። የብርቱካን ጭማቂ እየጠጣ ቁርሱን ይበላል። አዎ፣ የብርቱካን ጭማቂ እየጠጣ ቁርሱን ይበላል። የት እየሄደ ኪራዩን ይከፍላል? ወደ ከተማ እየሄደ ይከፍላል። ስራቸውን እየጨረሱ ወደ ቤታቸው ሄዱ። አዎ፣ ሄዱ። ስራዋን እየሰራች ዳቦ ትበላለች። አዎ፣ ትበላለች። ቡና እየጠየቀች ወተት ሰጣት። አዎ፣ ወተት ሰጣት። ከከተማ ውጭ እየኖሩ ከተማ ውስጥ ይሰራሉ። አዎ፣ ከከተማ ውጭ እየኖሩ ከተማ ውስጥ ይሰራሉ። ቋንቋውን እየገለጹ ያስተምራሉ። አዎ፣ ያስተምራሉ። አቶ ዮሐንስ ወደ ከተማ እየሄደ እንቁላል ይገዛል። አዎ፣ እየሄደ እንቁላል ይገዛል። ጉንፋን እያመመህ ወደ ውጭ መሄድ ትፈልጋለህ? የለም፣ መሄድ አልፈልግም። ወደ ሲኔማ ቤት እየሄድሽ ሲኔማ ታያለሽ? አዎ፣ አያለሁ። እየታጠቡ ቁርሳቸውን ይበላሉ። አዎ፣ እየታጠቡ ይበላሉ። ቶሎ ቶሎ እየታጠቡ ሄዱ። አዎ፣ እየታጠቡ ሄዱ። አብሮ እየመጣ ይጠይቃችኋል። አዎ፣ ይጠይቀናል። እራሷን እያመማት ወደ ስራ ሄደች። አዎ፣ እያመማት ሄደች። ጀርመናዊው እየሄደ አሜሪካዊውን ይጠይቀዋል። አዎ፣ ይጠይቀዋል። ደብዳቤውን እያነበብህ ለእናት ትነግራታለህ። አዎ እያነበብሁ ነግራት አለሁ። ለምን እዚህ እየመጡ አያድሩም? ቤቶ በጣም ሩቅ ነው። ብርድ እየሆነ ሄደ። አዎ። ብዙ ገንዘብ ሲኖርህ የት ትሄዳለህ? ወደ ጀርመን ሄዳለሁ። ለምን ጊዜ ሲኖርህ አትመጣም? መጣም ወደፊት እመጣለሁ። ቁርስ ሲበሉ አየኋቸው? አዎ አየኋቸው። ስራችሁን ስትጨርሱ የት መሄድ ትፈልጋላችሁ? ወደ ሲኔማ ቤት መሄድ እንፈልጋለን። አጎቱ ሲመጣ አያችሁት? አዎ፣ ሲመጣ ነው። ጉንፋን ሲያመ ሐኪም ቤት ይሄዳሉ? የለም፣ አልሄድም። ቋንቋን ለመማር ስትፈልጉ የት ትሄዳላችሁ? ወደ ውጭ ጉዳይ ሚኒስቴር ትምህርት ቤት እንሄዳለን። አክስትህ ወደዚህ ከተማ ስትመጣ የት ታርፋለች? እግዮን ሆቴል ውስጥ ታርፋለች። የቤቱን ኪራይ ስትከፍሉ ምን ታደርጋላችሁ? ባለቤቱን እንጠራዋለን። ሰላምታ ሲሰጥህ መልሰህ ትሰጠዋለህ? አዎ ሰጠዋለሁ። ሲኒማ ቤት ሲሄዱ አየሃቸው? አዎ አየኋቸው። ለረፍት ወደ አሜሪካ ስትሄዱ ምን ማየት ትፈልጋላችሁ? ዋሽንግተንን ማየት እንፈልጋለን። አቶ ለማ ገንዘብ ሲኖረው ምን መስራት ይፈልጋል? መማር ይፈልጋል። መኪና ሲሰጡህ ምን ታደርገዋለህ? ለአባትና ለእናቴ እሰጣቸዋለሁ። ባለቤትህ ሳትመጣ የት መሄድ ትችላለህ? ወደ ቤት መሄድ እችላለሁ። ከእኔ ጋር አብሮ ሲመጣ እያችሁት? የለም ሲመጣ ላየ ነው ገንዘቡን ሳሰጥህ የት ሄደ? የት እንደሄደ አላውቅም። ገንዘብ አቆጣጠር ሳያውቅ ስራ አገኘ? አዎ አገኘ። ስራ ሳንጨርስ ቁርስ አንበላም? የለም አንበላም። የብርቱካን ጭማቂ ሳይጠጡ ቁርስ ይበላሉ? የለም አይበሉም። ወንድምህን ሳታይ ተመለስክ? አዎ ተመለስኩ። ወደ አገራችን ስንሄድ እናታችንን እንጠይቅ? አዎ እንጠይቅ። ገንዘብ ሳናገኝ ወደ ከተማ መሄድ እንችላለን? የለም፣ አንችልም።